በኢትዮጵያ እስካሁን ባለው ጊዜ በኢቦላ የታመመ ሰው እንደሌለ የገለጡት የሀገሪቱ ጤና ጥበቃ ሚኒስትር አስፈላጊ ቅድመ ዝግጅቶች ግን እየተደረጉ እንደሆነ ተናግረዋል። የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ ዛሬ በሰጡት መግለጫ በሽታው ድንገት ቢከሰት በሚል ራሱን የቻለ ሆስፒታል መቋቋሙንም ጠቁመዋል። የሚኒስትሩን መግለጫ የተከታተለው የአዲስ አበባ ዘጋቢያችን እስክንድር ፍሬው ነው። የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ ዛሬ ለጋዜጠኞች የሰጡት መግለጫ የኢቦላ ወረርሽኝ በምዕራብ አፍሪካ መከሰቱ ከተነገረ ወዲህ በከፍተኛ ባለስልጣን የተሰጠ የመጀመሪያው መግለጫ ነው። ሚኒስትሩ መግለጫቸውን የጀመሩት በሽታው እስካሁን በኢትዮጵያ የለም በሚል ነው። እስከ ዛሬው ድረስ ኢቦላ የታመመ ሰው ኢትዮጵያ ውስጥ የለም። በሽታው ወደ አገር ቤት እንዳይመጣ የተለያዩ ስራዎች እየተሰሩ ነው። የመጀመሪያው ሁለት ኮሚቴዎች አቋ አቁመናል። አንደኛው ኮሚቴ ሀይ ሌቭል ኮሚቴ ሆኖ እኔ የምሰበሰበው ና የሚመለከታቸው መስሪያ ቤቶች ሚኒስቴር መስሪያ ቤቶች ና ድርጅቶች ያሉበት ነው። የኢትዮጵያ አየር መንገድን ጨምሮ የኤርፖርቶች ድርጅት፣ የብሔራዊ የኢሚግሬሽን ደህንነት ያለበት፣ ትራንስፖርት ሚኒስቴር እና ሌሎች የሚመለከታቸው የመንግስትና የግል ጤና ተቋማት ከፖሊስም ከመከላከያም ያሉበት ኮሚቴ ነው። ይሄ ኮሚቴ በሀገር አቀፍ ደረጃ ለኢቦላ ቅድመ ዝግጅት እየተካሄደ ያለውን እየገመገመን የነበረው ተኛው ኮሚቴ ቴክኒካል ኮሚቴ መሆኑን የገለጹት ሚኒስትሩ የህብረተሰብ ጤናን አስመልክቶ የሚደረገውን ዝግጅት የሚመራ ነው ብለዋል። በቦሌ አውሮፕላን ማረፊያ የተቋቋመ ኮሚቴ መኖሩንም አስታውሰዋል። ኮሚቴው በተለይ ከናይጄሪያ የሚመጡ በረራዎችን በተመለከተ ትኩሳት ያላቸውን ሰዎች መለየት ስራ ይሰራል ብለዋል። ምልክቱ እንዳለባቸው የተጠረጠሩ ሰዎች ሲገኙም ወዲያውኑ እንደሚለዩና እንደሚታከሙም አስረድተዋል። ሰሞኑንም ሁለት ቻይናውያን በዚሁ መንገድ ተለይተው ሲታከሙ በሽታቸው ውባ ሆኖ መገኘቱን በምሳሌነት ጠቅሰዋል። ኢቦላን የሚመስል ወይም ትኩሳት ያላቸውና ከምዕራብ አፍሪካ ትራቭል ሂስትሪ ያላቸውን ታካሚዎች ሲኖሩ በቶሎ ሪፖርት እንዲደረግ ባደረግነው መሰረት ባለሙያዎች ከተለያየ ቦታ ሪፖርት ያደርጋሉ። ባለፈው እሁድ ሁለት ቻይናውያን ምዕራብ አፍሪካ ከናይጄሪያ የመጡ ኮሪያ ሆስፒታል ተኝተው ነበር። ሲመረመሩ ወባ ነው የተገኘባቸው የወባ ሕክምና ተሰጥቷቸው ሪከቨር አድርገዋል። ዛሬ ከሆስፒታል ይወጣሉ ብለን ነው ኤክስፔክት ምናረጋ- ልክ እንደዚሁ ሌሎችም ሰስፔክት ሲኖር ኢንፎርሜሽን ይመጣል፣ ለማጣራት ጥረት ይደረጋል እና እስካሁን ባለው ሁኔታ እንግዲህ ወደ የኢቦላን ኬዝ ዴፊኒሽን የሚያሟላ ሰስፔክት ወደ ሀገራችን አልመጣም። ኤርፖርት ላይ ያለውንም አጠናክረን ቀጥለናል ማለት ነው። በኢቦላ የታመሙ ሰዎች ድንገት ቢያጋጥሙ በሚል ራሱን የቻለ ሆስፒታል መቋቋሙንም ዶክተር ከሰተ ብርሃን ተናግረዋል። የሆስፒታሉ ኮተቤ ጠቅላላ ሆስፒታል እየሰራ ነው። ኮተቤ ገብርኤል ቤተክርስቲያን አካባቢ በአዲስ ሆስፒታል ነው። 95 ፐርሰንት ኮምፕሊትድ ነው እና እዛ ውስጥ ዴዚግኔት አድርገን አዘጋጅተናል። አሁን ለጊዜው ወደ አስር አልጋ ያለው አዘጋጅተናል። እስከ 50 አልጋ ያድጋል ብለን ነው ኤክስፔክት የምናደርገው። ግን አሁን ያን ከዛ በላይም ስለማንጠብቅ አስር አልጋ ዝግጁ ሆኖ ባለሙያዎችም ተመደበው፣ መብራትና ውሃም ገብቶለት ሬዲ ሆኖ እየጠበቀ ነው ማለት። የኢትዮጵያ ጎረቤት የሆነችው ኬንያ የኢቦላ በሽታ የሚታይባት ቀጣይ ሀገር ልትሆን እንደምትችል የዓለም ጤና ጥበቃ ድርጅት አስታውቋል። ስለዚሁ የተጠየቁት ሚኒስትሩ ከኬንያ ጋርም የተቀናጀ ስራ ለመስራት መወሰናቸውን ጠቅሰዋል። መረጃ በመቀያየር እና በጋራ አብረን ኮኦፕሬት አድርገን የምንሰራው ስራ ካለ በጋራም ለመነጋገር ዛሬ ስለወሰን ለኢትዮጵያ የዓለም ጤና ጥበቃ ድርጅት ካንትሪ ኦፊስም አሳይመን ሰጥተናል። እኔም ኦፊሻሊ ለኬንያው ሚኒስተር ደብዳቤ ላይ እንጽፍለታለን ማለት ነው። እና አብረን ኮኦፕሬት እናደረጋለን። እስካሁን ባለው ግን ኬንያ ውስጥም ምንም ኬዝ አልተገኘም። ሀይ ሪስክ ነው የተባለው የተባለበት ምክንያት ሁላችሁም እንደሰማችሁት ሰባ በረራ በሳምንት ከአራቱ ሀገሮች ወደ ኬንያ ስለሚመጣ ከቦሌ አውሮፕላን ማረፊያ በተጨማሪ በተለያዩ መግቢያ በሮች የቅኝት ስራ እንደሚሰራም የኢትዮጵያው የጤና ጥበቃ ሚኒስትር አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።